the voice of America. የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት በአስራ ዘጠኝና ሀያ ሁለት ሜትር ባንዶች ዘወትር ከምሽ ሶስት ሰዓት እስከ አራት ሰዓት የሚያሰማውን የአንጻ ዝግጅት አሁን ጀመረ። ሰባሰባሰባት በኤክስ ለን የምንጠራው ላይ ሰባት አርባ ሰባት ላይ እሰራለሁ። በፊት ሞዴል የነበረው ሰባት ስልሳ ሰባት ላይ እንሰራ አውሮፕላኑ ውስጥ ተሳፋሪዎች ገብተው የሚጠቀሙባቸው አስተናጋጅ ለመጥራት ኦክሲጂን ለማስተካከል እነሱ እነሱ የሚያደርጉትን ነገር ነው። ሰባት ዓመት ዲዛይን ያደረኩት ኤርሚያስ ዘገየ ብሩና በኋላ የተሰማው አሊ ሰሂድ ይባላሉ። ሲያትል ከተማ ውስጥ በሚገኘው የቦይንግ መገጣጠሚያ ፋብሪካ ስኬት ያስመዘገቡ ወጣት ኢትዮጵያውያን ናቸው። አንዱ ከሲያትል ጉዞ የተገኘ ነው። ልትለን ነው አይደል? እንዴት አሉላ፣ ሌላም አለኝ። እንስማ። አቡነ ስምቱ ነው። እንዴት አጠናው ግን? ይሄንን ቤተ ክርስቲያን ብና ቅዳሜ እየሄደ እዛ ይማራል። የስድስት ዓመቱ ቅዱስ በፈቃዱ ነው። ሌላው እንግዲህ በቃሉ አጥንቶ ነው እንዳትለኝ። ላይ እንዴት ነው አንተ ትሞክረው? እንዲ አሉላ። እኔማ ዳዊቱንም አስኬደዋለሁ እኮ። አዲሱ መልካም ስትመጣ ትፈተናለህ። ሌሎች መሰናዶዎችም አሉን። አድማጮች፣ ዛሬ አንድ ቤተኛ እንግዳም ይዘናል። ቢቢሲ አክሊሉ ስለ ጀርመኑ የሰማይ ላይ ባቡር ነጂ ኢትዮጵያዊ ከአዲስ አበባ፣ ከሰሜን አሜሪካው የኢትዮጵያውያን ስፖርትና ባህል ፌዴሬሽን ደግሞ አንድ አባሉ ከአንድ እንግዳ ጋር ይቀርባሉ። ዛሬ እኔ አዲሱ አበበ ፕሮዲሰር ንጉሱ ታምሬን ይዤ ከዚህ ከዋሽንግተን ስቱዲዮ፣ እኔ አሉላ ከበደ ደግሞ በረፍ ከሚገኝበት ባህር ዳር ካልኩኝ ወደ ኢትዮጵያው የሀገራችን ባህር ዳር አይደለም፣ ሁለተኛው ሀገራችን ውሃ ዳር ያለ ቦታ ማበሉ ከሚወድና ከሚነሳበት ድጎጌ ነው። ታጓጓን ባክ መልካም ዛሬ ቀኑ ሐምሌ 23 209 ዓ ነው። እለቱ ደግሞ እሁድ ነው። ቅድመ ራዲዮ መጽሔት የሚቀርበው ደግሞ የዕለቱ ዜና ነውና አብስቦን እንመለሳለን። እንደምናመሻችሁ አድማጮቻችን ዜናውን ማንብላችሁ አዳኝ ፍሳ ነኝ። በሶማሊያ ታችኛው ሸበሌ ክልል የአል ሸባብ አማጽያን በከፈቱት የደፈጣ ጥቃት ቢያንስ 18 የአፍሪካ ህብረት ወታደሮች መገደላቸውን ባለሥልጣኖችና የጸጥታ ምንጮች ለአሜሪካ ድምፅ ሬዲዮ ሶማሊኛ አገልግሎት ገልጸዋል። አልሸባብ የተገደሉት 39 የአፍሪካ ህብረት ወታደሮች ናቸው ይላል። የሀገሪቱ ወታደራዊ ባለሥልጣኖች ግን የተጋነነ ነው ብለዋል። ጥቃቱ የተፈጸመው ከሞቅዲሾ 120 ኪሎ ሜትር ርቆ በሚገኝ ሃልዌይን መንደር አጠገብ ሲሆን 24 አቅርቦት የጫኑ መኪናዎች ካሚዮኑን ነው ኢላማ ያደረገው። ካሚዮኑ የኡጋንዳ ወታደሮችን ጭኖ እንደነበር ተገልጿል። በሌላ በኩል ደግሞ በሶማሊያ መዲና ሞቅዲሾ በደረሱ መኪና ውስጥ በተጠመደ ከባድ የአጥፍቶ ጠፊ ጥቃት ቢያንስ አስር ሰዎች ተገድለው አስራ አምስት እንደቆሰሉ እማኞችና የጸጥታ ኃይሎች ተናግረዋል። መኪናው የፈነዳው ማካ አልማካራማ በተባለው ትራፊክ በሚበዛበት መንገድ መኪናዎች ሰልፍ ይዘው በነበሩበት ወቅት እንደሆነ እማኞች ተናግረዋል። አንድ ስሙ ያልተጠቀሰ የጸጥታ ክፍል ምንጭ በገለጸው መሰረት የአጥፍቶ ጠፊው ኢላማ የምክር ቤት አባላት ስለ ሀገሪቱ ህገ መንግስት ለመነጋገር የተሰበሰቡበት ፓርላማ ሳይሆን አልቀረም። ከተገደሉት አብዛኞቹ ገበያተኞች እንደሆኑ ታውቋል። የኬንያ ፖሊስ ጽህፈት ቤት እንደሚለው አንድ ታጣቂ በሀገሪቱ ምክትል ፕሬዝደንት መኖሪያ ቤት ላይ ጥቃት በመክፈቱ አንድ ፖሊስ ተገድሏል። የኬንያ የፖሊስ ጽህፈት ቤት ኃላፊ ጆዜፍ ቦይኔት ታጣቂውም በተከፈተበት ወቅት ተገድሏል፣ ሁኔታውም በቁጥጥር ስር ነው ብለዋል። የአጥቂው ዓላማ ምን እንደነበር እስካሁን ባለው ጊዜ አልተገለጸም። ምክትል ፕሬዝደንት ዊልያም ሩቶና ቤተሰባቸው ጥቃቱ በተከፈተበት ወቅት እቤት አልነበሩም። በመጪው ወር ኬንያ በሚካሄደው ፕሬዚዳንታዊ ምርጫ የሀገሪቱ ፕሬዚደንት እሁሩ ኬንያታ እንደገና የሚወዳደሩ ሲሆን ሩቶ በምክትል ፕሬዚዳንትነት አብረዋቸው ይወዳደራሉ። ሰሜን ኮሪያ በቅርቡ ያካሄደችው የሚሳይል መሳሪያ ሙከራ ዩናይትድ ስቴትስ በሀገሪቱ ላይ ሌላ ዙር ማዕቀብ እንዳትጥል ለማስጠንቀቅ ነው ስትል ሀገሪቱ ዛሬ አስገንዝባለች። የጦር መሳሪያ ጠበብት እንደሚሉት አዲስ የተሞከረው ሚሳይል በዩናይትድ ስቴትስ ግዛት ላይ የመድረስ አቅም አለው። የሰሜን ኮሪያ ውጭ ጉዳይ ሚኒስቴር ዋሽንግተን ሰሜን ኮሪያን ለመጉዳት ካላት የሙኝ ህልም የሙኝ ህልም መንቃት አለባት ይላል። የሰሜን ኮሪያ መግለጫ የወጣው የዩናይትድ ስቴትስ አየር ኃይል በደቡብ ኮሪያ እና በጃፓን ጀት ተዋጊ አይሮፕላኖች የታጀቡ ሁለት ቢ አንድ ቢ ተዋጊ አይሮፕላኖችን በኮሪያ ባህረገብ መሬት ላይ ካበረረ በኋላ ነው። የሰሜን ኮሪያን ጥንካሬ ለመፈታተን የተወሰደ እርምጃ ነው። የቬኔዙዌላ ፕሬዚዳንት ኒኮላስ ማዱሮ ዛሬ በተካሄደው አጨቃጫቂ ምርጫ ማለዳ ላይ በመላ ሀገሪቱ የሚካሄደው ምርጫ ከመጀመሩ በፊት የመጀመሪያውን የምርጫ ወረቀት ከተዋል። ግጭት እንዳይነሳ ማስጠንቀቂያ የተሰጠ ቢሆንም በካራካስ መንገዶች ግጭት መነሳቱ አልቀረም። ቬንዙዌላ ውስጥ ዛሬ ምርጫ የሚካሄደው ህገ መንግስት የሚያረቅ ሾንጎ ለመምረጥ ነው። በዛሬው ዕለት የሚደረገው ምርጫ ውጤት ዓለም እንዲቀበለው ፕሬዚዳንቱ ጥሪ ካደረጉ በኋላ ምርጫ ማካሄዱን በመቃወም ለወራት ያህል ይካሄድ በነበረው ተቃውሞ ከተነሳው ግጭት ጋር ግንኙነት አላቸው የሚለውን ክስ አስተባብለዋል። ዛሬ ድምፅ የተሰጠበት ህገ መንግስታዊ አርቃቂ ሸንጎ 545 አባላት ይኖሩታል፤ የሀገሪቱን ህገ መንግስት በአዲስ መልክ ያረቃል። ምርጫውን የሚቃወሙት ወገኖች ለመመረጥ የቀረቡት ሰዎች የማዶሮ ደጋፊዎች ብቻ በመሆናቸው ህገ መንግስቱን የወቅቱ ፕሬዚደንት ላልተወሰነ ጊዜ በስልጣን እንዲቆዩ በሚያስችል መንገድ ያረቁታል የሚል ስጋት አላቸው። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። የራዲዮ መጽሔት ተጀምሯል። አሉላ፣ መቼም አድማጮች በአይነ ህሌናቸው እያስተዋሉ ነው። ባህር ዳር ባህር ውስጥ እንዳትገባ ደራ እጠበቃለሁ፣ እጠነቀቃለሁ ታዲያ ምርጥ ከጎራው ዘልቄ እስኪ ልነጋገር ያለ ሰው ቢወዱት ምን ያደርጋል ላገር የእኔ ውብ ከተማ ሕንፃ መቾንና የድንጋይ ክምር የኔ ውብ ከተማ መንገድ መቾንና የድንጋይ አጥር የኔ ውብ ከተማ የኔ ውብ ሀገር፣ የሰው ልጅ ልብ ነው የሌለው ዳርቻ፣ የሌለው ድንበር። ሕንፃው ምን ቢረዝም ምን ቢጠዳ ቤቱ፣ መንገዱ ቢሰፋ ቢንቃለላ አስፋልቱ፣ ሰው ሰው ካልሸተተ ምን ይሆን ውበቱ? ግጥሟ በዓሉ ግርማ ሕይወትና ሥራዎቹ በሚለው ደራሲ እንዳለ ጌታ ከበደ ባቀረበው መጽሐፍ ውስጥ ተካታለች። ራሷን የቻለች ግጥም ሆና ግን አይደለም። ደራሲው በመጽሐፉ ክፍል ሶስት ሩቅ አልሞ ቅርብ ያደረውን የቀዩን ኮከብ ምዕራፍ ለማንደርደር የተጠቀመበት ይመስለናል። ድንቅና ትርጉም ያላቸው ስንኞች ናቸው። እናመሰግናለን።

እንዲህ ነው ጨዋታ። በታዋቂው ስፖርተኛ ዘላለም ተሾመ ደግመን ደጋግመን እነ እስኪ ማር እንላለን። የማይስማሙ የስፖርት ቤተሰቦችን ለማስማማት የሰላም ምስረታ ዘመቻ ጀምሮ ስለነበር ዓላማውም የተቀደሰ በመሆኑ በየጊዜው ልናስበው፣ ልናስታውሰውና ልናክብረው እንወዳለን። እኛም ባለ አደራዎቹን አደራ ጥብቅ፣ ሰማይ ሩቅ እንላለን። ዘላለምን እንዲህ በሰበቡ እናስታውሰው እንጂ ታዲያ አነሳሳችን ወደ ዘንድሮ ሰላሳ አራተኛው የፌዴሬሽኑ ዝግጅት ለማክናት ነው። ባለፈው አስራ አምስት ቀን ባቀረበው ዝግጅት ፕሬዚዳንቱ አቶ ጌታቸው ቅሬታ እንዳለው ነገረን። ምን አጠፋን ብንል የሲያትሉ እንግዳችሁ የተዛባ መልስ ነው የሰጠውና እንዳስተካክል እድል ይሰጠኝ አላል። ብቻውን ብናቀርብ የሲያትሉ እንግዳ ደግሞ የለም ስህተት ነውና እንዳስተካክል እድል ይሰጠኝ ሊለን ሆናል። ከነገሩ ጦምደሩ እንዲሉ ይተማመኑ ዘንድ ሁለቱንም አገጣጠሙ። ጌታቸው ቅሬታ ምንድን ነው አቶ ተፈሪ? ነገር ትንሽ ግራ ያጋባኝ ለእኛ አማክሮ እዛ ቦታ አታድርጉ ድብድብ ይኖራል ብሎ አማክሮን፣ እኛ እሱ ምክር ጥሰን ሄደን ኪንግስ ሆል አዘጋጀን ማለት የሚያሳዝን ነገር ነው። የሰማ ነገርም የለም። እኔ ከአቶ ተፈሪ ጋር ንግግርም የለኝም። እሱ ሬኮሜንድ ያደርገውም ነገር ምንም ነገር የለም። አዳራሽ ፈላጊ ነኝ ይኸውና ደብዳቤ ተልኮልኛል ብሎ ለእናንተ የሚያቀርበው ያንን እኔን ጉሮሮን አንቆ ያጻፈኝ ደብዳቤ ለዚህ እንዲጠቅመው ነው። ደብዳቤውን ጻፋችሁለት? የእሱ ጥፋት በትክክል ምንድን ነው? እዛ ቦታ አታድጉ ብሎ ለእኔ አልነገረኝም ለማለት ያማከረ እ ማ አዚፍ ከኛ ጋር ቁጭ ብሎ የሰራ አድርጎ ነው ንግግሩን የተናገረው። አሎላ ላተፈሪ ደንስት መልካም ተፈሪ መልስ ቢሰጥ በቀረቡታ እሺ በመጀመሪያ ደረጃ አቶ ተስፋሁን ነው ጥያቄውን ያቀረበው። አቶ ተስፋሁን ማን ናቸው? አቶናል ከፌዴሬሽኑ ጋር የፋሽን ሾውን ዝግጅት የሚያዘጋጀው ማለት ነው። ተስፋሁን የፌዴሬሽኑ አመራር አባል አይደሉም። አይደለም። ሲጠይቀኝ እኔም ለመሞከር መዘጋጀት ሲጀምር የተለያየ ቦታ በምደውልበት ሰዓት ይሄ ነገር ምንድን ነው? ሁሉም ሰው በኤስኤፍኔ ስም አዳራሽ ይጠይቀናል አንተ ደግሞ በመሀል መጥተህ ለምን ትጠይቃለህ አሉኝ እንግዲህ ውክልና ያስፈልገዋል ማለት ነው ጥያቄ ለማቅረብም በሚል ለአብይ ነገርኩት ደብዳቤው የተጻፉ የለፋሁት የደከምኩት ለመመስገንም አይደለም ግን ከተማችን መጥቶ የዛ አይነት ዝግጅት በትንሽ ቦታ ላይ ሲዘጋጅ ማየቱ ምናልባት ያለውን ነገር ያስወግዳል ከሚል ነው። ማንን አማክረህ ነው? ትክክል ነው። አንተ ጋር ስለዛ ጉዳይ አላወራንም፣ አልተገናኘንም፣ ግንኙነትም አልነበረንም። ግን ተስፋውንና ብይ ጋር ስለነበረ ብዙ ጊዜ የተነጋገርነው ይሄንንም ነገር ለእነሱ ነው። የፌዴሬሽኖቹን አባሎች ምናልባት አንተም ባላቅህም ሜዳም ላይ ከአንዴም ሁለቴም ሶስቴም እንደዚሁ እየተገናኘን ስለዚሁ ጉዳይ አውርተናል። እና ከይቅርታ ጋር እንዳልከው the fact that original የሰው ልጅ ደግሞ በተለያየ መልኩ እናንተ ተገናኝተን ስላልተነጋገር ሰዎች ያወሩ ብ ለማውራቱ ትክክል አይደለም። እስ እንደው ጠበብ እያረግን እንሄድ። አሉላ ክሷ ላይ በተነሱት እና እንደው አሁን በግራና ቀኝ በተሰሙት ላይ ልክ ነው። አዲሱ አቶ ጌታቸው ቀደም ብሎ ካቀረበው ቅሬታ አቶ ተፈሪ በሰጠው መልስ ላይ ብቻ ትኩረት አድርገን መልክ ሰብሰብ አርገን መልክ ብና ጥሩ ነው። አጥር አጥር እናርገው። ልክ ነው። አቶ ተፈሪ ቦታ አፋላጊ አብሮ ከኛ ጋር የሰራና እኛም መክሮ እኛ ያሱ ምክር ሳንሰማ ሰው አደባደቡ የሚያደባደቡበት አዳራሽ ብሎ የሰጠው ነገር ነው። እኔ ትንሽ ግራ አጋባኝ። ቮይስ ኦፍ አሜሪካን የሚያህል ሚዲያ ላይ ወጥቶ እንደዚህ መናገሩ አሳዝኖኝ ነው። አቶ ጌታቸው ተቋሙ ኤስ ኤፍ ኤን ኤ ወይም የኢትዮጵያውያን ስፖርትና የባህል ፌዴሬሽን በራሱ ኃላፊነት ሊወስድባቸው የሚገቡ የሚመስሉ ችግሮች የትኞቹ ናቸው? የመዝጊያው ምሽት መቼም የሚያሳፍር የኤስ ኤፍ ኤን ኤን ካልቸር ያልጠበቀ ትልቅ ትልቅ ስህተት የተፈጠረበት ነው። እዛ ገብ ሆነው ይህን ነገር ያሳዘናቸው ሰዎች ይቅርታ ጠይቃሉ። ይሄ ማንም ሰው ላይ የምንደፈድፈው ሳይሆን እኛው በእኛው ላይ የመጣ ነገር ነው። ይሄንን ይቅርታ ከጠየቅ ወዲያ ደግሞ ለምን ያ ነገር ተፈጠረ የሚለውን ደግሞ በተለይ እነ ፕሮሞተሮቹ ምን በአማርኛ እንደሚባለው አላውቅም፣ የዘፈን ብላሎቹ በሄድንበት ከተማ እየተከተሉ የእኛን ክሎዚንግ ናይት እንደዚሁ መጨነቅ አድርገውታል። ማምለው እናንተን ክሎዚናት ኮምፒታ እናደርግም ያሉ ሰዎች ፌዴሬሽን ፋይናል ጌሙ ሳያውቅ ነው። ሌላ ስለ ሌላ ኮንሰርት ፕሮሞ ሲያደርጉ የነበሩት አመቱ ሙሉ ደም የምንተፋበትን ኢቬት እያበላሹብን ያሉት እነሱ ናቸው። ዋናው ይሄ ነገር የሆነበት ምክንያት ራስ ባንድ የሚባለው የሙዚቃ ባንድ እስከ ቱ ኤኤም ድረስ እዛ አዳራሽ ውስጥ አልመጡም። ሰው ውስጥ እስከ ቱ ኦክሎክ ቀንኳስ እስከ ሌሌቱ ስምንት ማለት ነው። ቀንኳስ ሲያውሎ ደክሞት ቴንኦክሎክ ይሄ ነገር ይጀምረልኛል ብሎ እስከ ቱ ኤኤም ከሁለት ኤኤም ድረስ የባንድ ሙዚቃ ሳይጀምር ለምንድን ነው የቀረው? ይሄን እንግዲህ እራስ ባንድ የሚባሉ ሰዎች መጠየቅ አለባቸው። እኛም ይህን ነገር አጥብቀን ይዘነዋል። ሪስፖንስብል ናቸው፣ ያን ነገር ድሌ ለማድረግ ተጠያቂዎች። ፕሮሞተሮቹ ራሳቸው ኮንትሮል ማድረግ አልቻሉም። እና የኢትዮጵያ ሕዝብ ጨዋ በመሆኑ ነው። ሌላ ሕዝብ ቢሆን ኖሮ ድብድብ ተነስቶ ሰው ተጎድቶ ይወጣ ነበር። ግን ጨዋ ሕዝብ ስለሆነ ያው በዘፈን ሀምሳ ብሬ ሀምሳ ብሬ ያለ የዘፈን ሌባ ሌባ እያለ የሚገባንን ነገር ነው ያደረጉት። በሀይል ያደረጉት ነገር የለም እና ለሱ አመሰግናቸዋለሁ። ይቅርታ ምጠይቃቸዋል አቶ አይ መልካም። ሁልጊዜ የሚሰራ ሰው ይሳሳታል። ለወደፊቱ ይሄን እንደ ችግር ታይቶ፣ ምናልባት አቶ ጌታቸው እየለቀቀ ነው መሰለኝ ፕሬዚደንትነቱን። ለሚቀጥሉትና ለሚተኩ ሰዎች ትምህርቱን ሰጥቶ ሾው በሚዘጋጅበት ሰዓት እውቀቱ ያለው ሰው ቢሰ ጋራ ፌዴሬሽን ውስጥ የሚያሉ ሰዎች ብዙ ስራ አለባቸው። ግን ሁሉም ቦታ ነው ሲገቡ የምታዩት። አዳራሹን መፈለጉ ቦታውን መፈለግ፣ ሌላው ማናጅመንት፣ ሌሎ ብዙ ነገሮች አሉና ኢቬንትን በተመለከተ ኢቬንት ኦርጋናይዘሮችን በየስቴቱ ያሉትን አነጋግሮ እነሱ ጋር አብሮ መስራት የሚቻልበትን ነገር መፍጠር እና ነገሮችን ማሻሻል ነው የምለው። በዚህ ጉዳይ ላይ እኔ ትንሽ ችግር የነበረብኝ አቶ ተፈሪ ቮይስ ኦፍ አሜሪካ ላይ ወጥቶ ቦታ ከሚፈልጉት ሰዎች አንዱ እኔ ነበርኩን። የነገርኳቸውን ምክር ሳይሰሙ ይሄን ነገር እንደውም ሸውን አታዘጋጁ ብዬ ሁሉ ምክር ያቸዋለሁ። ይሄን ምክሬን ሳይሰሙ ቀርተው ነው ነገሩ የተበላሸው ድብድብ የተነሳው እና ልክ እኛ ጋር አብሮ ሰርቶ የእሱ ምክር ሳንቀበል ቀርተን ክሎዚንግ ናቱ የተበላሽ አርጎ መናገሩ ነው። አሁን ጊዜን ተጅቼ እናንተን ጊዜ ወስጄ እዚህ እንድቀርብ ሞከርኩ። ጥሩ ነው። ያ ትክክል ነገር አይደለም አቶ ጌታቸው አሁን እኮ እንዳስቀመጠው፣ እኔ ሬዲዮ ላይ ቀርቤ ስናገር ለአቶ ጌታቸው እንደዚህ አርግ ብዬ እንደዚህ እንደዚህ ብዬ የሚል ነገር አልተናገርኩም። እኔ እስከማውቀው ድረስ ኤስፍኔ ከጀርባ ያሉት ብዙ ባክቦኖች አሉ አብይ ከዳላስ አንዱ ትልቅ ሰው ነው። እውነት ለመናገር እኔ የምመካከረውም፣ የምነጋገረውም ከነሱ ጋር ነው። እኔ ከአቶ ጌታቸው ጋር ምንም ግንኙነት ነው ወኛ ያቅም የመጨረሻው ቀን ብቻ ስለ ደብዳቤው ኢሜል አንዴ በስልክ አውርተናል። ከዛ ውጭ በኢሜል ተላልከናል። ለና አብይ ግን እዛ አታዘጋጁ ብልሃቸዋል። አዎ በሚገባ እና አብይ ለጌታቸው አለመንገራቸው ጥፋት ሊሆን ይችላል። እንግዲህ ቆይሽ መልካም አብይ አይመለከተውም። የዳላስ ከተማ አላውቅ። አቶ ጌታቸው ይሄ ያግባባል ግን አግባባኝ እኔ አግባባኝም፣ ግን እቀበለዋለሁ። ለምን መሰለህ እኔም አግባ መሰለህ አዲሱ፣ ይቅርታ አድርግልኝ አዲሱ፣ እኔም አግባባኝ እሱ ኢንተርቪው ላይ ያለው እኛን አዘ ድርጅት ነው። እኔ ደግሞ እንደ ፕሬዚደንት ደግሞ አዘ ድርጅት ይሄን ነገር አማባ ሪስፖንስብል የሆነው አብይ ሳይሆን ፒአር ኦፊሰሩ አለ፣ ፐብሊክ ሪሌሽን ኦፊሰሩ አለ የህዝብ ግንኙነት ኦፊሰርስ አሉ፣ አዘጋጅ ኮሚቴዎች አሉ። እነኝ እነኝ ጋር ሁሉ እኮ አብሮ የሰራ ሰው አይደለም አቶ ጌታቸው። በእኔ ቤት እናንተን በልዩነት ደረጃ ላያቸው አልችልም። የመጨረሻ እንደውም እኮ ስልክ ደውዬ ለአንድ አርቲስት ክፍያም አውርቼ ደውዬ መሰጅ ውስቼ ምክር መስሎ የሚሰማኝን ነገር ከማቀበሉ ሌላ ላደርገው የሚችለው ነገር የለም። ስለዚህ ምናልባት በአንተ ግምት አሁን እንደሚገባኝ እኔን ወይም ደግሞ ሌላውን ተወካይ ሰው አላነጋገርክም ነው። እኔ ደግሞ በእኔ ግምት እነዚህ ሁለት ሰዎች ሲለፉ ሲደክሙ አብረውኝንን እየጠየቁ በየቀኑ ሲያስጨንቁኝ ስሰራ የነበረው ከእነሱ ጋር ስለሆነ መልእክቱ በዛው ደረጃ ይደርስሃል ከሚል ነው ያነደረጉ ያ ነገር ካልደረሰህና ያንን ካልነገሩ ጥፋቱ የእነሱ ነው። አላልንም፣ አይሉም፣ መጠየቅ ትችላለን። ያውራኑ ከነሱ ጋር እኔ ኮላዘጋጅለኝ ለእኔ ነው መልካ ቅርታ ጋር ደጋግሜ የመናገር ሳይሆን አንድ ሳምንት ሁለት ሳምንት ሲቀረው የመጣ ሰው ቮይስ ኦፍ አሜሪካ ላይ የሚያህል ሱማ ወጥቶ ይሄን ነገር መናገር ራሱ ይከብዳል። ግን ጌታቸው፣ እኛ ነን የጋበዝነው። እንደ ግለሰብ ደግሞ አስተያየት መስጠትም ይቻላል። ግን ግለሰቡ ንቀበላሉ። አስተያየቱ ምንም ችግር የለኝም። የግለሰብ አስተያየት አሁንም እኮ የግለሰብ ነው። ጌታቸው፣ ምን መሰለኛ ስንጋብዝ ከዚህ ቀደም ነገር ያለው እንደ ግለሰብ ነው። ክንፉም እንደ ግለሰብ ነው። ግን አሁን ምንድነው ተግባብታችኋል እኮ። እኔ በእውነት ሁለታችሁም ሰላም ተባበላችሁ ውይይቱን ብንዘጋ ደስ ይለኛል። በጣም ጥሩ ነው። አዲሱ እስቲ ተነጋገሩ፣ ሰላም ተባባሉ። እባካቸው ሰላም ሰላም። አቶ ተፈሪ ይቅርታ። እንግዲህ ያው እንዳልኩት እኔ ይሄ ነገር ያልተዋጠልኝ ነገር እንዳልኩ ላስቲንት ላይ የመጣ ስለነበርና በቅ- መንፈስ ለመርዳት መጥተህ መከርኳቸው ምክር ሳይሰሙ ቀርተው ተበላሸው ብለህ ካመንክበት ምንም ነገር ማድረግ አልችልም። ግን እኔ እንድል አግኝተን መነጋገራችንም አዲሱንም አሉላንም አሜሪካንም አመሰግናለሁ። በጣም እሺ። አቶ ጌታቸው እንግዲህ ሁሉ ተሰጥቶን ሁለታችንም ተነጋግረናል። በኢትዮጵያዊ ጨዋነት ክሰሳችን አረመን። ሁላችንም እኔም ያጠፋሁትን ይቅር በሉኝ እላለሁ። አንተም ይቅር እንዳልከው፣ ለወደፊቱ ደግሞ ከመወቃቀስ ልንማር የምንችልበትን መልካም ነገር ተነጋግረን ይህን ድርጅት እጅና ጓንትነን እስከ መጨረሻው ድረስ ለመቀጠል ሁላችንም ቃል እንገባለን እላለሁ። እንግዲህ ይህን ነው። እንግዶቻችን በሰለጠነ መንገድና በጨዋነት ስላደረጋችሁት ውይይት በአድማጮቻችን ስም እናመሰግናለን። ለማጠቃለል አንድ ሁለት ነጥቦችን እናክል። አንዱ አቶ ጌታቸው በሰጠው አስተያየት ላይ ሲሆን፣ ሁለተኛው ከሳን ፍራንሲስኮ ቡድን ለደረሰን ቅሬታ የምንሰጠው ማስተካከያ መልስ ነው። ባለፈው አስራ አምስት ቀን ያቀረብነው ጋዜጠኛ ክንፉ የኢትዮጵያ ቀን ከሚስቱ ሁለት ሰዓት መጀመሩ እና ደግሞ ጋዜጠኞች ካሜራ መነጠቃቸውን ገልጦ ነበር። አቶ ጌታቸው የኢትዮጵያ ቀን የተጀመረው ከምሽቱ በሁለት ሰዓት አይደለም። ጋዜጠኛ ክንፉም ተሳስተዋል ያለውን ተቀብለናል። ካሜራ መነጠቁን ማንም የነገረኝ የለም፣ ከማንም ከሴኪሪቲም ሰዎች የሰማሁት መረጃ የለም ብሎ ሆነ፣ ግን ይቅርታ ለመጠየቅ እንጂ ለማስተባበል ብዬ አይደለም። ይህን ብለው ብሏል። አቶ ጌታቸው ሳን ከዳሸን ቡድን ጋር ሲጫወት ጠብ የተፈጠረው ባዶ ለባዶ ወይም ግብ ሳይኖር እንደሆነ ነው ብሎ ጠብ ተፈጠረ ተብሎ ጨዋታውን ማቋረጥ ግን ስህተት ነው በማለት የደወለልን የሳን ፍራንሲስኮ ቡድን አባል አቶ ስለሺ መንግስቴ ነው። ውጤቱን እናርማለን። አዎ ግብ አልነበረም። ዳኞች በመደብደባቸው ጨዋታው መቋረጡ ህገወጥ ነው መባሉን ግን የውድድሩ አስተባባሪ አቶ ተካ በዘውዴ አልተቀበለው። ከአንድም ሁለት ዳኞች ተደብድበውና ወድቀው ባሉበት ሁናቴ ጨዋታ ይቀጥል ለማለት ማለት ስለማልችል አዎ፣ ውድድሩ እንዲቋረጥ አድርጌያለሁ። ለማንኛውም አለስካበ ለማንኛውም አጠቃላይ ሪፖርታችንን በጥቅምቱ ስብሰባ ላይ አቅርባለሁ በማለት አጠቃሏል። አቡነ ስምያርከተስምቀ ተምታም ስምቀ ወፍቃሬቃ ከመዝማይ ከመሞማመክ

የስድስት አመቱ ቅዱስ በፈቃዱ በፈቃዱ ጥሩሱ ነው። በገዛ ፈቃዱ ነው። ለመሆኑ ይህን ያጠናው ያጠና ወይስ ተገዱ? አዲሱ ደግሞስ በዚህ እድሜው እንደምን አጠናውም ያሰኛል። ወላጅ አባቱ አቶ በፈቃዱ ካሳይ ይመልሳል። አቤት አቤት ሁሉን ነገር ነው ያጠናው። ሰው የሚለውን ሁሉ ደጋግሞ ይላል። በቃ ያው ምዕመናን ላስተማሪያቸው የሚሉትን ነው የሚለኝ። አሁን ሌላ ምንድን ነው ስምታስተምሩት? ቋንቋውንም ይማራል። አማርኛ በደንብ ይናገራል። ያው አማርኛ ትንሽ ትንሽ አሁን ያው ይናገራል። ግን ፊደሎች ያነባል። ያው ፊደሎቹን ሁሉንም ያነባል። ትንሽ ለመጽሐፍ ይሞክራል። ማለት ይኸው በመጽሐፍ ሳይሆን ምን እንደሆነው ያውቃቸዋል። ገና ነው። አሁን ልክ ከ ሰባት ሲሆን ነው እንደገና መጽሐፍ እዛው፣ መጽሐፍም ምናምን ያስተምራል። ከዛ በኋላ እንዳይረሳ ተብሎ ነው። ጥሩ ነው፣ እንዳይረሳ ነው። ሁሉም መልካም ነው። ከየባህሉ በየቋንቋው አንዳንድ ነገር እንዲማር እንዴት አጠናው ግን ይሄንን? ይገርማል። ያው ዘ ቸርች የሚያስተምሩ አሉ። ቤተ ክርስቲያን ቤተ ክርስቲያን ሮብ እና ቅዳሜ እየሄደ የስድስት ዓመት ልጅ እንደዚህ በግዕዝ በቃሉ እንደዚህ አቀላጥፎ እናንተ ጥረት አድርጋችኋል ማለት ነው መቼም ያው እሷ ናት። እኔ ለነገሩ አሁን በቅርብ ነው የመጣሁት። አሁን አማርኛ እንዲያወራ ነው በደምብ ባለቤትህ ከኔ ጋር እሷ ናት። ወይዘሮ ቤተልሔም ነው ብላኛለች። አግኝቻታለሁ። ወይዘሮ ቤተልሔም እሷ ነች፣ እንደዚህ እንዲያጠና ያደረገችው እሷ። ከእሷ ጋር ነው ያለችው። እኔ በቅርብ ነው የመጣሁት። ቅዱስ አለ እንዲ አሁን ቅዱስ ቅዱስ አቤት हाथाई सलाह और ረፍ ሰማለ። ምን አልከኝ? ሰማለ ቃለ ሕይወት ያሰማልን። ቃለ ሕይወት ያሰማልኝ። እኔ ልጅ እኔ ነኝ እኮ እንደዚያ የምልህ። ደህና ደር ቅዱስ፣ ደህና ደር። አመሰግናለሁ፣ አመሰግናለሁ። ደህና ደር። አመሰግናለሁ። እግዚአብሔር ይስጥህ እደግ አሁን አሉላ ወደ አዲስ አበባ ካለህበት ከተማ አዲስ አበባ አብረን ልንሄድ ነው። መልካም የንግስ የአክሊሉ መስኮት ሊከፈት ነው። እንግዲህ አሉላና አዲሱ መስኮቴ ተከፍቶ ከሆነ ሰራዬ፣ ዛሬም እንግዳዬ የጀርመኑ የፊት በሩ ልጅ ነው ታምሩ ጸጋዬ የተከራራው የኖራ ማቃጠያው፣ ያሮጌው ቄራው ታምሩ ጸጋይ ዛሬ በሰማይ ላይ ተንጠልጥሎ ስለሚመዳው ባቡር ትዝታው ያጫውተናል። የባቡሩን በር ከፍታ ወንዝ ውስጥ ስለወደቀች ግልገል ዝሆንም እንደዚሁ ይነግረናል። ዝሆኖ ከአንድ እንስሳት መኖሪያ ብዙ ውስጥ አውጥተው በትርት ወደ ሌላ ቦታ እዛ ጭነዋት ነበረ ተጭና በባቡር ላይ ተጭና ስትሄድ መሀል መንገድ ስትደርስ፣ እንግዲህ ተበታቹ ወንዝ ነው ብያለሁ። በወንዙ ላይ ነው፣ ወንዙን ተከትሎ ነው የሚሄደው መስመሩ። የከተማውንም እይታ አያውቅም። በዛ ላይ እንግዲህ ድልድይ አለ። እሱን ሁሉ እያለ ስትሄዳለች፣ ውሃውን ስታይ ለነበረች መሰለኝ ባቡሩን አፍር ሳበሩድ አብራ ወደቀች። ሰባት ቱሺ ትባላለች። አሁን በስሟ መታሰቢያም አለ። በየአመቱ የቱሺ ቀን ተብሎ በወንዙ ዳር ዳር ያሉትን ቆሻሻዎች ህዝቡ የከተማ ነዋሪ በፈቃደኝነት ያፈጣል። ሌላው ደግሞ የወተት ተዋጽኦ የተለያዩ ነገሮች አሉ እርጎ፣ እንደዚህ የመሳሰሉት በስማ ተሰይ መላፈሪያቸው ብዘኛ የግዙ ሆን ግልገል ሁለተኛው እንደ አውሮፓውያን አቆጣጠር በዘጠና ስምንት ዓመተ ምሕረት የባቡር ሀዲዱ በሚታደስበት ሰዓት ቴክኒክ ሰራተኞቹ የራሱ ብሎን ነበረ። ነሽማ ቡላል ለመጀመሪያ ባቡር ሰርሳፋ በምትሄድ ጊዜ ያ ቦታ አወቋት መሽከርከር ስላልቻለች ወደ መሬት ተምዘቅዝጋ ወድቃለች። ሁለት ሰዎች እዛ አደጋው ላይ ህይወታቸው ተሰል ሁለቱ ደግሞ ሆስፒታል ከገቡ በኋላ አልፈዋል። በድምሩ እንግዲህ እስካሁን በመቶ አስራ አምስት አመት ታሪክ አራት ሰው ብቻ ህይወቱ አልፏል። ሌላ የተጎዳ የሞተ የለም። በዓለም ላይ ካሉት እርግጠኛ ከሆኑ ሽራይት ወይም ደግሞ ሴኩሪቲ ያለው ትራንስፖርት ነው። እንግዲህ ለዚህም ሁላችንም እንኮራበታለን ማለት ነው። እኔም ሆነ የስራ ጓደኞቼ አለቆችን ጭምር ማለት ነው። ጊዜ ነገር እንደው በተሳፋሪ በአንተ በጉዞ ላይ ተበላሽቶ የቆምበት የረጅም ጊዜ እንደው አንዳንድ የሚያስቁ ሰዎች ፈርተው ካልወረዱ ብለው የሚሉበት አጋጣሚ አብዛኛው እንግዲህ የከተማ ነዋሪዎች እንደ ራሳቸው ነው። ጠዋት ማለትም ስራ በምንጀምር ሰዓት

መሀል መንገድ ሲደርስ ሲወዳወድባቸው በቃ እሪታቸውን አቀለጡት እና ያ ስዚ ለኛት። እንግዲህ በተረፈ ግን እኔ በማሽከረከርበት ሰዓት ለመጀመሪያም ቀን ያስፈራኝ ነገር የለም። ደስ ብሎኝ እድሉን ማግኘት ነው ያስደስተኛ ይመስለኛል። በቃ እንግዲህ እስካሁን ድረስ በእኔም የደረሰብኝ ወይም በቀለም ምክንያት ወይም በዘሬ ምክንያት በስራ ጓደኞችም አለቆችም ዘንድ በጣም መወደድና መፈቀር ነኝ። እኔም ሰውም የማክብር ነኝ እንደውም ኢትዮጵያዊ ባህላችን ግን እያስተዋወቅኩ ነው። አሁን ጓደኞች የሆኑ አለቆች በረት ሰዓት ከምንገናኝ ጊዜ ጠዋት እንገናኝ እንደምን አድርገን ስንባባል፣ ሰላምታ ስንለዋወጥ ብድግር ብሎ ከመቀመጫቸው ተነስተው ነው ሰላምታ የሚሰጡ እያሳየኋቸው ይህንኑ ስለሆነ ማለት ነው አጥፋውን አግኝቻለሁ። ኢትዮጵያዊነት መስራት ብቻ ሳይሆን ባህልም አኩሪ ስለሆነ ሞገሳችንም ኢትዮጵያዊ እንግዲህ የምንኮራበት ብሄርንበት መወደድ መፈቀር እጣ ተብላችሁ ነው እንግዲህ ምንም ማድረግ አልችልም። ኢትዮጵያ ሆነ ምንም ሁሉ ያደረገው ደስተኛ ነኝ። ኩወይ ኩሩ የተራራ ልጅ ፊት በርን ተቀራራን አስጠራው። አሁን ደግሞ የሸራተን ጎረቤቶች ናቸው። እንደው ፊት በር ፈረሰ። ይህም በልጅነት ጀምሮ ናቀው ነው። ከዛ ጋር ባለ ትዝታ እንዴት አየው። እንደው ፊት በርን የተባሉ ሰ ሁለት ስሜት አለኝ። አንዱ ያ እስቶ የተቀበረበት አካባቢ ፈርሶ የአፈርስ አብሮ በማየቴ ያሳዝነኛል። ሁለተኛው ደግሞ ደስታ ነው። ደስታው ምንድን ነው? ያ አካባቢ አውቀዋለሁ ተወልጄ ያደኩበት ስለሆነ በሰማይ ሲታይ እንደ የተደበደበ በቦምብ የተደበደበ ከተማ ነው። አኗኗሩን ቀይሮ ሰው ዛሬ በዘመናዊ ሕንፃ ውስጥ እንዲኖር እድሉ ስለተሰጠው ያን ያስደስተኛል። ነገር ግን እዚህ ሀገር በመጣው ሀገሬ በመጣው ቁጥር እንግዲህ አሁን አራተኛ ጊዜ ነው። በሀያ አራት አመቱ ስመጣ በአማካኝ በየስድስት አመቱ መጣለው ማለት ነው። እዛ ሚነስል ሄጌ ታዳዩ የዋልኩበት ጊዜ የለም። በመጀመሪያ የምጎበኘው የሰፈሬን የተከራራል የፊት በር የስላሴ ገባን አካባቢ ነው። ብዙ ትዝታዎች አሉኝ በልጅነት ነገር ግን በእውነት እስካሁን ድረስ ታላላቅ ሰዎችም የወጡባት ናት እንደነ ዩፍሩ ጎበና ወርቁ ጎበና የመሳሰሉ አርቲስቶች የአፈራጅ ናት ያች የተከራራ ምድር። በአልሳሳትም በአርቲስት ታደሰ ወርቁ እንደዚሁ ከለቤተሰቡ እዛ ይኖር እንደነበር ከአባት ከእናቱ ጋር ማለት ነው። ሌሎች ደግሞ እንደዚሁ ሰበከር የሆኑ ከዝቅተኛ ኑሮ ደረጃ እስከ ከፍተኛ ሀብታም የሚባሉ ሰዎችም በመከባበርና በፍቅር የኖሩባት ከራራ ነው። ድምፃውያኑን ጨጋዬ እነዚህ ግርማ ነገ እነ ጥላሁንም ሁሉም ብዛ እንደው ማህበርም አላቸው እኮ አሁን እንግዲህ ሰምቻለሁ፣ አላገኘኋቸውም እንጂ እንግዲህ። በሚቀጥለው ስመጣ ነገ ማታ ወደ ሀገር ቤት አዝናለሁ፣ ካላገኛቸው ሄዴ ወሬ ሰምቻለሁ። በወንድሜ በትዩ ጠቢያ አማካኝነት ነገሩን ሰምቸዋለሁ። ይበል የሚያሰኝ ነው። ነገር ግን ተቀራራ ማስጠራት በሬዲዮ በቴሌቪዥን ብቻ ሳይሆን በፌስቡክም እኮ ፎቶ የድሮ ፎቶዎች ካላቸው ያንን ቢያሳዩ የተወለዱበትን አካባቢ ያስጠራል። እዛ አካባቢ ብዙ ሙዚቀኞች፣ ብዙ የስፖርት ሰዎችም አሉ። ለምሳሌ የአንደኛ ክፍለጦር ወይም የክብር ዘበኛ ባልደረባ የነበረው የወላይታ ተጫዋች የሆነው ሻንካ የሚባለው ድምፃዊ ሰዎች የሄዳቸው እንግዳዬን ታምሩ ጸጋዬን አመስግኜ የዛሬ ዝግጅቴን በዚሁ ላብቃ። በኢሜይል ከደረሱን ከእናንተ አስተያየቶች ደግሞ አሁን አድማጮች ለሰዓታችን የተመረጠውን እንሆንበል። ለአሜሪካ ድምፅ ራዲዮ የመጽሔት አዘጋጆች ጤና ይስጥልኝ። እንዲያው የዚህን የአማርኛ ቋንቋ ህገወጥ አጠቃቀም ጉዳይ መሆኑን ነካክታችሁ ተዋችሁ። የአማርኛ ቋንቋ አጠቃቀም እንደ ህግና ትእዛዝ ከበላይ የሚተላለፍ በሚመስልባት ኢትዮጵያ እኮ ችግሩ እየከፋ ነው፣ መሻሻልም አይታይበትም። ለነገሩ እናንተስ ችግሩን ከመጠቆም በላይ ምን ልታደርጉት ትችሉ ኖረዋል? እንዲያው ቢነደይ ነው እንጂ እናንተ ላይ ዘራፍ ማለት። አሁን ባለፈው የአፍሪካ ህብረት ለንጉሥ ኃይለ ስላሴና ለአቶ መለስ ዜናዊ ሀውልት ለማቆም መወሰኑን አስመልክተው ጠቅላይ ሚኒስትር አቶ ኃይለ ማርያም በሰጡት መግለጫ ኢትዮጵያ ትረባረባለች፣ የምትረባረብ መሆኗ የሚሉ ሀረጎችን ተጠቀሙ። ንግግሩ ትክክል ነው? ብዙ ሰው ለስራ ይረባረባል እንጂ መንግስት ወይም ኢትዮጵያ ትረባረባለች ይባል ይሆን? እረ እንዲያው በህግ በሉልን። ብለው ህሩይ ነኝ ያሉት የዋሽንግተን ዲሲ አካባቢ አድማጫችን አስተያየታቸውን አጠቃለዋል። አሉላ እረፍት እንዴት ነው? እረፍት ግሩም ነው። አዲሱ ይሄ ከጀርባ የሚሰማው ድምፅ ካልረበሸ ተስማምቶኛል። የውሃው ድምፅ አይሰማኝም። ልታጓጓኝም አትሞክር እባክህ። በአውሮፕላ ደፋ ቀና ይላል። ማዕበሉ ማበሉ ይወድቃል፣ ይነሳል። በአውሮፕላን ነው የሄድከው ወደ ካሮላይና አይደለም? አዲሱ በመኪና ነርተን የመጣ ነው። ግን ከአውሮፕላን ደስ የሚልህ ምንድን ነው? እሺ። አዲሱ ጥሩ ጥያቄ ነው። ክንፉ ይመስለኛል። ኧረ ተው አሉላ አትቀልድ እባክህ። እሺ፣ አንተ ሲያርፍና ሲነሳ ማየት ነው ደስ የሚል። ጥሩ ነው አዲሱ። አሁንስ ብስማማ ከአንተ ጋር ይሻለኝ ይመስለኛል፣ ሲነሳና ሲያርፍ ለየት ያለ ስሜት ያሳድራል። መልካም። በዚሁ አንደርድሬ ወደ ሲያትል ልወስድ ነው እንግዲህ እንደ አውሮፕላኑ እንዳታድ እንደረድረኝ ታዲያ አዲሱ አደራ። አይዞ ጎበዝ ፓይለት ነኝ። እሺ ሲያትል ታዲያ ምን አገኘ? ሁለት የተደነቅኩባቸው ኢትዮጵያውያን አግኝቼ አነጋግር ያለሁ የቦይንግ ጄት አብራሪዎች ናቸው። እነርሱ መርምረው የፈተሿቸው ጄቶች ናቸው ለሽያጭ የሚቀርቡት። እንዴት እንዴት አልገባኝም ነገሩ። እነርሱን ላስቀድምና እኔም ስለ ጎበኘሁት ቦይንግ ጥቂት አዋጋሃለሁ። መልካም ይህ ከነርሱ እንስማ። በቅን አመሰግናለሁ። ኛ ሊሰይድ እባላለሁኝ። ያው በዚሁ በቦይንግ ኤቨረት በሚባለው ላይ አስራ ሁለት አመት ሊሆን ነው በዚሁ የምሰራበት። አሁን በአለም ላይ ትልቁ ህንጻ የሚባለው ወደ ሰላሳ ሺህ ሰራተኛ ያለው ነው። ሀገራችን ወደ አራት መቶ ሺህ ስኩዌር ሜትር በጣም በጣም ትልቅ ነው። የምሰራው በኢንቴሪየር ዲዛይን ማለት የአውሮፕላኑ ውስጥ ተሳፋሪዎች ገብተው የሚጠቀሙባቸው አስተናጋጅ በመስራት የሚነኳቸው አሉ። ቁጭ ብሎ የሚነኳቸው ነገሮች መብራት መብቃት፣ ኦክሲጂን ለማስተካከል እነሱ እነሱ የሚያደረጉትን ነገር ነው። ሰባት አመት ዲዛይን ያደረኩት። ከዛ በኋላ መጥቼ በአሁኑ ሰዓት ላይ ደግሞ አንድ አራት አመት እየሰሩ ያለሁት በሰባት ሰባት ሰባት ኤክስ የሚባለው ገና ገበያ ላይ ያልወጣውን አውሮፕላን ላይ ነው እየሰራሁ ያለሁት። ሪሰርች ኤን ዴቨሎፕመንት ነው በእንግሊዝኛ የሚሉት እዛ ላይ ነው እየተሳተፍኩ ያለሁት እና የምንሰራው ከክንፍ አንስቶ እስከ አውሮፕ የሚያበሩበት በተለምዶ የሚባለው ፍላይ ዴክ እዛ ላይ ያሉትን ብዙ ከፍተና በአንድ ነገር ላይ አለ የሚያቆመው በሰው አነጋገር ከራስ ጸጉሩ እስከ ግር ጥፍሩ እንደሚባለው ከጭራው ጀምረ እስከ አፍንጫው። ሌላው እንግዳይስ ባለው ቦይንግ ካምፓኒ ውስጥ ሲሰራ እንደ አቶ አሊ ትንሽ የቆየውን ባሎን አሊ ከሚሰራበት ክፍል ውስጥ አብሬ ገብቼ እሰራለሁ። የምንሰራው ያው ኢንቴሪር ዲዛይን ወይንም ደግሞ የውስጣዊ ዲዛይን የሚባለው መንገደኞች ኢንተርፌስ የሚያደርጉት መንገደኞች የሚጠቀሙባቸው ቁሳቁሶችን፣ ኤሌክትሪካል እና ዲጂታል የሆነ ፓርታቸውን ነው ኢንቴግሬት የምናደርገው የምናዋህደው ማለት ነው። መንገደኞች ከ ፍላይት አቴንዳንት ወይም ከፍላይ ክሩ ጋር የሚገናኙባቸው መልዕክቶችን የማስተላለፊያው የሆነ ኤሌክትሪካል ፓርክ እኛንም ዲዛይን የምናደረገው ወይም ኢንትግሬት የምናደረገው ካብን ላይቶችን የተለያዩ ነገሮችን ላይ ፓሴንጀር አድራስ እንትኖች ክሮዎቹ ከመንገደኛው ጋር የሚገናኝባቸው ወይንም ክሮዎቹ ሰራተኞቹ ማለት ክሮዎቹ ማተለይ ያ ሰራተኞቹ ከመንገደኞች ጋር ወይንም ደግሞ ላይ ከፓይለቶቹ ጋር የሚገናኝባቸው መገናኛ ሲስተሞች ሁሉ ውስጥ እንሳተፋለን። እንግዲህ የእኔ በአንድ ጥላ ውስጥ ሁለት የተለያየ ክፍል ውስጥ ነው የሰራት። አንደኛው ኤሌክትሪካል ያው አሊ እንደጠቀሰው ትንሽ ኤሌክትሪካል ፓርቱ ላይ ነው። ሁለተኛው ያው ደግሞ ሶፍትዌር ፓርት አለው ከጀርባ ሆኖ ራን እያደረገ ሌላውን አንድ ላይ የሚያገናኝ ወይም የሚያነጋግረው ፓርት ማለት ነው አለ ሶፍትዌር ከጀርባ የራን የሚያደርግ ያ አንዱን ክፍል ከሌላው ክፍል ማለት ነው፣ አንዱን ፓርት ከሌላው ፓርት መልእክት እየላከ ያኛው ፓርት ደግሞ ማድረግ ያለበትን እንዲያደርግ የሚያደርግ ማለት ነው። እሱ ሶፍትዌር በአሁኑ ሰዓት አሊ የሚሰራው እንደገለጠልኝ ሰባት ሰባት ሰባት የሚባለውስ ገና ስራ ላይ ያለውለው ጄት ቦይንግ ላይ ነው። ኤርሚያስስ የተለያዩ ላይ ነው። እሱም ላይ ትንሽ አስተዋጽኦ አለኝ። አሁን የሰራ ያለው አቶ አሊ ሙሉ በሙሉ ባልገባበት የተወሰነ ሰባት ሰባ ሰባት አዲሱ የሚመጣው ኤክስ በተለምዶ ኤክስ ብለን የምንጠራው አዎ ግን ክላሲክስ የሚላቸው ወይም ደግሞ እስካሁንም እየተመረቱ ያሉ ሰባት ሰባ ሰባት አሉ። እነሱ እንዳይሰራለው ሰባት አርባ ሰባት እንዳይሰራለው እና በትንሹ ደግሞ የበፊት ሞዴል የነበረው ሰባት ስልሳ ሰባት ላይ እንሰራለን ሰፋ ያለ እነዚህን ሰርታችሁ፣ ግን ኤርሚያስ ልትቀጥል ትችላለህ። አሊ ከዛ ይከተላል። ሰርታችሁ ስትጨርሱ ገዢ እንግዲህ ቦይንግ ያው አውሮፕላን መሸጥ ነው ስራው፣ እያመረተ እና ገዢ አገር ሲመጣ ለምሳሌ ከኢትዮጵያ አየር መንገድ መጥተው በቅርቡ ገዝተዋል። ወደፊት የሚገዙ ይሆናል። ሲመጡ የሰራችሁትን እናንተ ዲዛይን ያደረጋችሁትን ለሙከራ ሲበሩ እናንተም አብራችሁ ትበሩና ታስተካክላላችሁ። ኤርሚያስ አንድ የአየር መንገድ ደንበኛ መቶ አውሮፕላን ግዢ ሲፈጽም የራሱ አካል የሆነ ይሄንን የሚያሻሽጥ ክፍል አለ ያንን ይሸጥ እና እንግዲህ አይሮፕላን አንተ እንደጠቀስከው ከእጅ እስከ ጭራው ነው። ያ ደግሞ በአስር ሺዎች የሚቆጠሩ ግሩፖች ተሳትፈው የሚያመርቱት ነገር ነው፣ እና እንደ ግሩፕ እኛ አንድ አንድ ኢንቲቲ ሆነን ለዛ፣ ለአንድ አካል ሆናችሁ፣ ያ አንድ አካል ሆነን ለውስጥ ዲዛይን የሚሰራውን ነገር ከአየር መንገድ ደንበኞቹ ሪኳርመንት እንወስዳለን። ያንን የወሰድነውን ሪኳርመንት ነው ተግባራዊ አድርገን እነሱ እንደሚፈልጉት እና ከእነሱ ጋር ቁጭ ብለን ከተወያየን በኋላ በሚፈልጉ መንገድ ያንን ዲዛይን ካደረግን በኋላ የመጀመሪያው አውሮፕላን ከሆነ አንተ እንደገለጽከው ፍላይት ቴስት ይኖረዋል። እዛ ላይ ያ እዛ ላይ የራሱ የሆነ ግሩፕ ቢኖረውም ኤክስፐርት አንፃር ከኛ ግሩፕም የተወሰነ ሰው ሊሳተፍ ይችላል። እያንዳንዱ ክፍል ኃላፊነቱን መወጣት አለበት። ችግርም ቢኖረው ያ ክፍል ተጠያቂ ስለሚሆን ማለት ነው። አሊስ በዚህ በቴስት ፍላይ በሙከራው ላይ ወይም ከፋክተሪ እስከሚወጣበት ድረስ አርባ ዘጠኝ ቀን ይወስዳል። ቀለም ለመቀባት አራት ቀን ይወስዳል። ፍላይ ቴስት የሚባለው አሁን ሰላሳ ቀን አካባቢ ይፈጃል። ፍላይ ቴስት ሙከራው ሙከራው ተነስቶ የሚበርበት ሳይሆን መሬት ላይ ቁጭ ብሎ ብዙ ቴስት እናደርጋለን። ከዛ አልፎ አልፎ የሚያስፈልግ ሲሆን በረና አብረን የሚሰጠን አንዳንድ ነገሮች አሉ። ኢንስትራክሽን መመሪያዎች በዛ መመሪያዎች ቼክ የምናደርጋቸው ነገሮች አሉ። እነዚህ ኢትዮጵያውያን የሚሰሩት ሲያትል አካባቢ ባለው በኤቨረቱ ቦይንግ ሲሆን ሲያትል ውስጥም ሌላ የቦይንግ ፋብሪካ አለ። እነዚህ ሰባት ሰላሳ ሰባት የተሰኙ አውሮፕላኖች የሚሰሩበት ዋሽንግተን ክፍለ ግዛት ውስጥ ሁለት የቦይንግ ፋብሪካ አለ ማለት ነው። አዎ በኤቨረቱ ብቻ እንኳ ወደ አርባ ሺህ ሰራተኛ አለ። ህንፃውም ከዓለም ትልቁና ሰፊ ነው ብለውኛል። ዞርህ ለመጨረስ ቢያንስ አርባ አምስት ደቂቃ ያስፈልግሃል። እስቲ አሁን ደግሞ አሉላ እነ ኤርሚያስ ጥቂት የሚሉት አለና እንስማ። መሰለኝ፣ አዲሱ እኔም አንተው ራት የቦይንግ ሰራተኛ የሆንኩ ሁሉ መሰለኝ። ለሁሉም ኤርሚያስን አታሹፍብኝ፣ ዞሬ ጎብኝቸዋለሁ፣ በደንብ አይቼዋለሁና ላዋራ ችላለሁ። ወደ እንግዲህ ያንተንም እናስከትላለን። መልካም፣ ወደ እነሱ እንሄዳለን። ወደዚህ ሙያን ምን ሳባችሁ? የተለያየ ሙያ አለ መቸም፣ በኮሌጅ ስትማሩም በምንም ህክምና አለ፣ መሀንዲስነት አለ፣ የመሳሰለ አሊ፣ ወደዚህ እንዴት ገባ? ወደዚህ ስራ የመጀመሪያ ዲግሪን ሁለተኛ ዲግሪን የሚያገኙት በኢንጂነሪንግ ስለነበረ በዚህ ሀገር ላይ ካስኮ የሚባል ትልቅ ምሽቅ አለ ለዛ ኤሌክትሪካል ዲዛይን በማለት ወደ ሀያና ከሀያ በላይ የሆኑ ሰዎች የሆኑ እንትኖች ዲዛይን ሳረግ፣ ያ ጥሩ እንትን አመለካከትና መነሻ ሰጠኝ ወደ ቦይንግ ለመግባት ወደ ቦይንግ እሱን ይዤ መጣሁኝ። ወደ አሁኑ ሊቅ ተቀበሉኝ። እና ከዛን የጀመርኩት አሁን አስራ ሁለት ዓመት ጥሩ አስራ ሁለት ዓመት እያሳለፍ ነው ያው ሰራውን እወዳለሁኝ። እኛ ኢትዮጵያውያኖች በጣም ጠንካራው ነን፣ እንደ ሌላው ሰው የሚያንሰን ነገር የለም። ግን መጠንከር መቻል አለብን፣ ነው። ዓላማ ካለ ሁሉም ቦታ መደረስ ይቻላል። ኤርሚያስ፣ ምን ወደዚህ ሙያ እንዴት ገባህ? ምንድን ነው ስሜቱ? ምን አሳደረብህ? ኢትዮጵያ እያለሁ ኤሌክትሪካል ኢንጂነሪንግ ለማጥናት በጣም እንደሚወቱ እና ፍላጎቱ ነበረኝ። ሀይ ስኩል ግራጁዌት እንዳደረኩኝ ያንን እድል አላገኘሁም እና አሜሪካን ሀገር መጥቼ እድሉን ሳገኝ ኤሌክትሪካል ኢንጂነሪንግ የአንድ አሊ ከዩኒቨርሲቲ ኦፍ ዋሽንግተን ከተመረኩኝ በኋላ በመጀመሪያ መርጫ ዲጂታል አይቲ ላይ መስራት ስለነበረ እንደዚ አይነት ስራ ተቀብዬ ኦፈረንስ ሳገኝ ወደ አይዳሆ ፖይዝ ሄጄ የተወሰነ ጊዜ ሰርቻለሁ። እዛ በኋላ ወደ ሲያትር በቤተሰብ ምክንያት ስመለስ ኤሮስፔስ ካምፓኒ ሲገባው ትንሽ ፍላጎቱ ነበረኝ፣ ይሄን ያህል አልነበርኩም። ኤሮስፔስ ካምፓኒ ገብቻ፣ የግል ካምፓኒ ነበር፣ ዛምኳ ነ ይባላል። ያ እነሱም የሚሰሩት እንደዚህ ለአይሮፕላን ፓርት ማቅረብ እና አይሮፕላንን ሞዲፋይ ማድረግ ነበር። የድሮ አይሮፕላኖችን እንደገና አውጥተው ሞዲፋይ ማድረግ ነበር። እዛ ላይ ከተሳተፍኩኝ በኋላ እንደ ኤሌክትሪካል ኢንጂነ ሆኜ ቦይንግ ሪክሩት አድርጎ ቀጠርኝ የዛሬ አምስት ዓመት ገደማ እና ቦይንግ ላይ በተለያየ ዘርፍ ላይ በሁለት አትሊስት በሁለት ግሩፖች ላይ ገብ እስካሁን ሰርቻለሁ። በጣም የምወደው በጣም ጥሩ ነው። እንዳልኩ ነው መጀመሪያ እንደጠቀሱ ብዙ ስኬታማ የሆኑ ኢትዮጵያኖች እዚህ ቦይንግ ውስጥ አሉ በጣም ሞር ስኬታማ የሆኑ ኢትዮጵያኖች አሉ። አንዱ ወንድሜ አቶ አሊ ነው። እነሱን እያየን ነው እዚህ የደረስነው። እንግዲህ ሁለታችሁንም በጣም አመሰግናለሁ። መልካም ስራ ጊዜ ይሁንላችሁ። አሁን ደግሞ ካላችሁበት ደረጃ ከፍ ብሎ የበለጠ ስኬት አሳይታችሁ በሌላ ጊዜ እንደምንገናኝ ተስፋ አደርጋለሁ። በጣም አመሰግናቸዋለሁ። በጣም እናመሰግናለን አስ አዲሱ፣ በጣም እናመሰግናለን አዲሱ አሊም ሆነ ኤርሚያስ ጥሩ ታሪክ፣ ስኬታማ ህይወት ያላቸው በመሆናቸው የኢትዮጵያውያን በአሜሪካ ፕሮግራም እንግዶች ልታደርጋቸው ይመስለኛል። አይደለም አዲሱ? ጥሩ ገምታል ከሆነ እና እረፍትህ ለመሆኑ እንዴት ነው? እንደው በደንብ አላወራህም እኮ አዲሱ። ልክ ነህ። ደጋግሜ ስለ ውሃው ጉዳይ ነው ያነሳሁት፣ ቀልቤን የጠረቀው እሱ በመሆኑ ነው። መንፈስ ያረጋጋል። ብዙ ሩጫ ውስጥ ቆይተን ደግሞ ትንሽ ፋታ ስትል ተመለሰ የሚጠብቅህንም ስራ በጥሩ ስሜት ለመያያዝ ይረዳልና ዘና ለማለት የሞከርኩ ነው። አጭር ነው ጊዜው፣ ድንቅ ነው። ሳምንት በጣም ምጥናት ቢሆንም ዘና ለማለት ለመዝናናት የሞከርኩ ነው። አዲሱ አመሰግናለሁ። ግን ጋዜጠኛ እረፍት አለው አሎላ? እኔ የለውም ባይ ነኝ። ይኸው እንግዲህ አለማረፉን የአንተ የስልክ መስመሮችና እኔም ደጋግሜ ባየር ላይ መዋሌ ሳያሳብቅብን አይቀርም። አንተም ልክ ብለሃል አዲሱ። በየሄንበት ቦታ ሁሉ ጋዜጠኞች ነን። ቤት ውስጥ ብንሆን፣ አንድ ቦታ በእንግድነት ብንገኝ፣ ሌላው ቀርቶ ሐዘን ቤት ተቀምጠን ሁሉ ጋዜጠኞች ነን። ታዲያ ባልደረባችን ስንሳ በላቸው ለእረፍት ወጥታ ስትመለስ የት እንደነበረች ስን ጠይቃት አቤት ያ የነበርኩበት ቦታ አለች ጥሩ የራዲዮ ፕሮግራም ሊሰራበትም የሚችል ነበር ስትለን በያ በነካፍሽ በለፈለፉ ባፊጠፉ ለራዲዮ መጽሔት ታዳሚዎች ተናገሪ ዝርዝሩን ብለን እነሆ። አሁን ስቱዲዮ ጎራ ብላለች፣ ደግሞም ቤተኛ ነች። እንዲያውም አድማጮች አንድ ነገር ጀምራችሁ ታቋርጣላችሁ፣ አትቀጥሉበትም። ለምሳሌ የክብ ጠረጴዛ ውይይታችሁ ለምን እንደቀረ አልገባንም ሲሉ የዚህም ዝግጅት ቤተኛ የሆነችውን ትዝታ አስታውሶን ነበርና፣ ትዝታ፣ የጋዜጠኝነት ስሜትሽን ስለቀሰቀሰው ስለዚህ የሄድሽበት ቦታ እስኪያውጊ። አንተም እረፍት ትወጣለህ እኔም እረፍት እወጣለሁ፣ ግን ከእረፍት ስንመለስ ባዶ እጃ ሁላችን ነው የምንመጣው። አድማጮች የሚሆን ነገር አላመጣንም እና ባልደረባችን ትዝታ መጀመሪያ እንኳን ደህና መጣሹ። እንኳን ደህና ቆያችሁ። እንኳን ደህና መጣሹ ከረፍት ወደ ስራሽ ብቻ ሳይሆን ወደዚህ ፕሮግራም መምጣትሽን ነው። አንድ የተቋረጠ ዝግጅት አለ። ትዝታ የአብዛኛው ጊዜ ዝግጅታችን አካል የምትሆንበት የጠረጴዛ ዙሪያ ውይይታችን፣ እዚህ ቦታ ስትመጪ የሚታወቀው ቶሎ አድማጮች የሚያስታውሱት ስለሆነ እንጂ ይሄ ለየት ያለ ፕሮግራም ነው። መነሻ የሆነን ምንድን ነው? እንዲያውም እኛን የጠየቅናት ስለሆነች ከረፍት ስትመለስ ስለ ረፍቷ ስትነግረን የሄድኩበትና ያየሁት ቦታ እንዴት አይነት ግሩም የሬዲዮ ፕሮግራም የሚሰራበት ነው ስትል፣ ደስ ይለኛል ከጋበዛችሁኝ እናገራለሁ ብላለች። በቃሏ መሰረት መጥታለች። ደስ የሚለው ምንድን ነው ያንን ቁም ነገር ያነሳን ጊዜ በአእምሮዬ የነበረው ምን መሰላችሁ አሁን ይሄ አዲሱ የአሜሪካ አስተዳደር ወደ ስልጣን ከመጣ ወዲህ፣ እንዲሁም በምርጫው ዘመቻ ወቅት ሁል ጊዜ ስለ ስደተኞች ነው የሚወራው። ግን ስደተኞች ናቸው እችን ሀገር የገነቧት ብለን ስንናገር ደግሞ ኢትስ አን አንደርስቴትመንት አሳንሶ እንደመናገር ነው አሳንሶ እንደመናገር ነው። ምክንያቱም አሁን እኔ ሄጄ የመጣሁት ይሄ ካሊፎርኒያ አካባቢ ያሉ ቬኒርድስ፣ የወይን ጠጅ ተክሎችና ማምረቻ ናፓና ሰኖማ ቫሊ የሚባሉት ጋ ነው እና የሄድኩት። እዛ ውስጥ ይህንን በጣም ውብ የሆነ እርግጥ ነው ወይን ጠጅ መጠጣት የአውሮፓ ባህል ነው፣ ነገር ግን በአሜሪካ ውስጥ ያስፋፉት ስደተኞች ናቸው። አርነስተን ጁሊዮ ጋሎ የሚባሉ ወንድማማች እነ ሉዊ ማርቲን የሚባባ የሚባሉ ከ1933 ዓመት በፊት የመጣ ግለሰብ በዛ ነው። ያንን ያነሳውልህና ወደ ዋይኑ ንግባ ካላችሁ ዋይኑ ነው ወይን ጠጅ ንጎጭ እያልን አይደለንም፣ አድማጮች አየር ላይ ስለሆን በምናባችን ግን በሀሳባችን ግን አንቺ የሄድሽበትን አገር ለናፈቀ ሰው የሚቀርብ የሚመስለኝ ለተፈጥሮ ቅርብ የሆነ ነው አሳሳልሽ። ከዚህ ውይይትን በፊት ስታነሺ ልታጓጊን ሞክረሻል ወይስ አጓጉተሽናል ብለን እንመን? አጓግቻለሁ። እዛ ደግሞ ደርሰሽ ስትመጪ ቁም ነገርና በጣም አስገራሚ ሁኔታ ማለትም እዚህ ተወላጅ ያልሆኑ ሰዎች ግን ደግሞ አሜሪካን በመገንባትና በማበልጸግ የታወቁ ሰዎችን አይተሽ መምጣትሽ እንዳልሽው ጥሩ የራዲዮ ፕሮግራም የሚወጣው ነው። ይኸው እየወጣው ነው። አሉላ ካንተን የነጠቅኩት ጥያቄ እየተቀባበልን ነው የሚያምረው። ትዝታን ይዘን እንግዲህ ወጋችንን እናደራለን። አን አንኳር ነገር ገና ከመንደርደሪያሽ ቁጭ አድርገሻል። በስደተኞች የተገነባ አገር የሚለው ብዙ ጊዜ ስለ አሜሪካ ሲነገር የሶስት መቶ ዓመት ታሪኩ ያንን ያህል ቀለመ ብዙ የሆኑ ሰዎች፣ በእርግጥም የአፍሪካ አሜሪካውያን ታሪክ ትልቅ ስፍራ አለው። ያን የሚያሳይ ፕሮግራም እንደ በመደበኛ እንኳን የሌለን ስለሆነ እንዲህ አጋጣሚ ሲፈቅድና ታሪኮች ወደዛ ሲወስዱ ማንሳቱ ትልቅ ይመስለኛል። ሌላ ቦታ የወሰደሽ ይመስለኛል። እኔ ከወይኑ በፊት ሊቀድም የፈለገ ስሜት አለኝ። በግድ ልታመሳስው ፈልገሽ ይሁን ወይ የሚመስል ሆኖ ይሁን ያ ቦታ ያስታወሰች ነገር አለ። ከእሱን ጀምር። አገራችንን የት መንደር አንድ የምትታወቅ ቀበሌ አለች። እሱን አየ ልጄ አብሮ ነበር። በልጄ ምክንያት ነው የሄድኩትና እንደው ያምራል ባልኩ ቁጥር ታይ ይለኝ እና እኔ እኮ የተተከለውን ህንፃውን፣ መንገዱን፣ ሱቆቹን አይደለም እኔ እኮ አፈሩን፣ ቅጠሉን፣ ባርዛፉን፣ ውበቱን ነው እምልህ እያልኩኝ እየተደራደርን ነው የመጣ ነውና። እንደምታውቁት ካሊፎርኒያ ኢትዮጵያን ይመስላል በጣም ነው የሚመስለው። ቢሆን እና ያሳሳል ሁለት ነገሮችም በአንድ ያለው ወይኑ ጋር ሳንደርስ እንዳንቆይ ፈርቼ እንደው እንዲፈጥን ፈለግኩ እንጂ በአንድ መንገድ የናፈቀንን በሌላ ልባችን የምንመኘውን ሁለቱንም በትዝታ ጨዋታ ውስጥ እያየው ነው። ወይኑ ጋር አድርሽን። እስኪ የወይን እርሻ አለ አንድ አዲስ ያን አይነት ነገር ላላየ ሰው እዚያ አገር ባህል ውስጥ አለ። ወጣ ስቲ ከከተማ የወይን እርሻ ይኬዳል። ፍራፍሬው ትመለከቻለሽ። እስኪ ስዕሉን ስጪን፣ የገባሽበት ምን ይመስላል? እነሱ ዋይኑን ነው የሚያሳዩኝ፣ ዋይኑን ነው የሚያጠጡኝ፣ ዙረቱን ነው በማን ነው ዙሪያ ገባውን ነው የሚያስጎበኙን፣ ግን እኔ እነማን ናቸው የሚለው ነበረ በህሊናዬ ሁል ጊዜ ትን የሚለው አሁን፣ ለምሳሌ መጀመሪያ ዋናው ኩባንያ ይህንን ለዚህ ለመሄዳችን ምክንያት የሆነን እርነስተን ጁሊዮ ጋሎ የሚባል ነውና እርነስተን ጁሊዮ ጋሎ በአስራ ዘጠኝ መቶ ሰላሳ ሶስት ዓመተ ምህረት ሁለት ወጣት እርነስትና ጁሊዮ የሚባሉ ሁለት ወጣት የጣሊያ ዝርያ ያላቸው ገና አዲስ መጤዎች በአምስት ሺህ በ በስድስት ሺህ ብር የጀመሩት ኩባንያ ነው ዛሬ እሱ በአሜሪካ አገር ትልቁ ትልቁ የመጨረሻው ትልቁ የዋይን የወይን ጠጅ አምራችና አከፋፋይ ኩባንያ ነው እና እንግዲህ መጀመሪያ እዛ ነው ይሄድ ነው። ከዛ እነሱ ደግሞ እየገዟቸው ወይንም ደግሞ የሚያከፋፍሏቸው የዋይን ቪኒየርድስ ይባላሉ እነኚህ ምንድ ነው ወይን ጠጅ የሚሰራባቸው ምን ተማረን ወይን ጠጅ ከተክሉ ጀምሮ ምን አይነት ጣዕም እንዲኖረው ለምን አይነት ምግብ ምን አይነት ምግብ እንዲስማማ ተደርጎ ምን ያህል ጊዜ ፈጅቶ ወይን ጠጅ እንደሚሰራ እና ወይን ጠጁን አብሮት ከሚሄድ ምግብ ጋር ሲያስቀም ምን ተበልቶ ምን ዋይን እንደሚጠጣ በምን ጊዜ ከጠዋቱ አራት ሰዓት ገደማ ሁሉ ይጠጣው። ወይን ጠጅ መጠጣት እንደው ዝም ብሎ እንደደረሱበት እንደ ቢራ የሚያዝ አይደለም። ጥበብም አለው፣ እውቀትም አለው። አውቃለሁ የሚሉ ሰዎች ራሳቸው ጀመርን እንጂ ያናውቀው ነው የሚሉሽና ትዝታ እስኪ አሁን አንዷን ነገር አንስተሻል። ወይን ቀይና ነጭ ብሎ ያበቃል፣ እንደው በተለምዶ የሚያዝ ሰው። ቀዩም የትየለሌ ነው ቁጥሩ፣ ነጩም እንደዛው። ከምን ምግብ ጋር ለምን ይስማማል? ዋናው ነገር ነው። እስኪ ትንሽ እሱ ላይ ገፋ አድርጊ። እንግዲህ በየቦታው ሲወስዱን የትኛው የቪንያርድ የዋይን የወይን ጠጅ ማምረቻ ማሳ በለው ማሳው እዛው ነው ያለው ዋይን መጥመቂያው ደግሞ እዛው ነው ያለው እና የትኛው ምን አይነት ወይን ጠጅ እንደሚያመርት። ለምሳሌ አሁን እኔ እንዲሁ ቀልቤ አይወደውም ፒኖንዋር የሚባለውን። አሁን ታሪቅ መጣው። አሁን ታሪቅ መጣው። ብዙ ጊዜ ካበርኔ ሶቨኛ የሚባል ቀይ ወይን ጠጅ አለ። የአሜሪካ ብዙ የአሜሪካ ኩባንያዎች የሚያመርቱት እሱን ነበር። ካብርኔ በጣም ብዙ አይነቶች አሉት። መርሎ የሚባል አለ፣ ቀጠን ያለ። እሱን የሚመርጡ ሰዎች አሉ። ሮዜ አለ በመሀል ያለው። ይሄንን የተለያዩ እነኚህ ስቴቶች ዋይን የሚያመርቱ ስቴቶች አንዱ በአንዱ ምንድን ነው ሰልጥኖበታል ነው የምትለው እሱም ተክኖበታል እና እንግዲህ ኤርነስትን ጁሊዮ ጋሎ የነዚህ የእነዚሁ ሁሉ አከፋፋይ ነው ከራሳቸው ውጭም ይቀበላሉ ሌሎች የወይን ጠጅ እርሻዎች ያመጧቸውን ምርቶችም በማከፋፈልም ጭምር ይታወቃሉ አዎ አሁን ለምሳሌ ይሄ ማክመሪ ራንች የሚባል አንዱ የሄድንበት አለ እሱ ፒኖ ነዋርን ነው የሚያመርተው በዛ በቃ ትልቅ ጥበብ አላቸው። የመክመሪ በጣም የታወቀ የሙቪ ኮከብ ነበር፣ ስታር ነበረ። ከነ ጆን ዌይን ጋራ ከነው ከነሱ ጋራ የነበረ ነውና አንድ የሚያሳይህ ምንድን ነው ወይን ጠጅ ራሱ በካሊፎርኒያ ውስጥ ከሙቪ ኢንዱስትሪው ጋራ የተያያዘ መሆኑን እና ለቅንጦት እና ለምንድነው ለደስታ የሚውል መሆኑን እና ይሄ ፒኖንዋርን እርነስተን ጁሊዮ ጋሎ ገዝቶት ነገር ግን የዚህን የመክመሪን ልጅ ሴት ልጅ እሷ እንድታስተዋውቅ ነው የሚያረጉት፣ ወይን ጠጁን ወይንም ራንቹን ይሄ ዋይን ወይን ጠጁ የሚመረትበት ቦታና እሷ ይሄንን ስታስረዳ ስለ ቤተሰቧ ታሪክ፣ ስለ አባቷ ያላትን ፍቅር፣ ስለ ትጋቱ፣ ስለ እናትና አባቷ ውበትና ቁንጅና ሁለቱም የሙቢ ኮከቦች ናቸውና ይህን ሁሉ እያስረዳች እና አንተ ታሪክም ዋይን አሰራርም የተለያየ ነገር እኔ ደግሞ የቀነጠብኳትን ይችን የስደተኞችን ሚና በዚህ ሀገር እሱን ሁሉ ያስረዱሃል ማለት ነው። ተያይዞ እንግዲህ እኔ መቼም ታሪክ እወዳለሁ። ታሪክም ስላስተማሩን ይሄን ይሄን ነው። ግሩም ነው። ብዙ ትምህርት ነው በአጭር ጊዜ ስታበላቸው። እንግዲህ ደመኝነቱ ይልመድብሽ ሄዳለሁ ለም እንዳቱን ማልታችን የጠረጴዛ ዙሪያ ውይይታችን ሪስተለን አመሰግናለሁ። በነገራችን ላይ አድማጮች ደውሉልን ስልካችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠኝ ዘጠኝ አራት ሁለት የውስጥ መስመር አስራ አራት ነው። ኢሜል ፎን አትዩኒስ ዳካም ብላችሁ ጽፉልናላችሁ። ደብዳቤ ለአሜሪካ ድምፅ ራዲዮ አማርኛው አገልግሎት የራዲዮ መጽሔት አዘጋጆች 330 ዜሮ ኢንዲፔንደንስ ዋሽንግተን ዲሲ ሁለት ዜሮ ሁለት ሶስት ሰባት ላኩልን። አሁን ወደ ማጠቃለያ የሚወሰንን ወደ ትዝታ ሙዚቃ መልካም አሁን የዜና ማጠቃለያ ይነበባል። በሶማሊያ ታችኛው ሸበሌ ክልል የአልሸባብ አማጽያን በከፈቱ ደፈጣ ውጊያ ቢያንስ 18 የአፍሪካ ሕብረት ወታደሮች መገደላቸውን ባለሥልጣኖችና የጸጥታ ምንጮች ለአሜሪካ ድምፅ ሬዲዮ የሶማሌኛ አገልግሎት ገልጸዋል። አልሸባብ የተገደሉት 39 የአፍሪካ ሕብረት ወታደሮች ናቸው ይላል። የሀገሪቱ ወታደራዊ ባለሥልጣኖች ግን እየተጋነነ ነው ብለዋል። የአውስትሬልያ ጠቅላይ ሚኒስትር የሀገሪቱ ፖሊስ ኃይል አይሮፕላን ለመጣል ታቅዶ የነበረውን የአሸባሪዎች ሴራን አክሽፈዋል ብለዋል። መርማሪዎች እንደሚሉት አይሮፕላንን ግብታዊ በሆነ መንገድ የማፈንዳት እቅድ እንዳለ መረጃ ተገኝቷል። ትናንት በመላ ሲድኒ በተደረገ ፍተሻ አራት ሰዎች ተይዘዋል። ባለቤቷና ወንድ ልጇ ከታሰሩት መካከል መሆናቸውን የገለጸች አንዲት ሴት ከጽንፈኝነት ጋር ምንም አይነት ግንኙነት የላቸውም ስትል አስተባብላለች። ፍተሻ የተካሄደው ከእስላማዊነት አነሳሽ ጋር በተያዘ ሴራ ምክንያት ነው ሲሉ ከፍተኛ የፖሊስ አዛዦች ተናግረዋል ያቀረቡ ዝርዝር ዘገባ ግን የለም። የአውስትሬሊያ ጠቅላይ ሚኒስትር ማልከም ትረምብል ባለስልጣኖች ስፋት ያለው የሚመስል ሴራን አክሽፈዋል ብለዋል። የአሜሪካ ድምፅ ራዲዮ ዞት ቅዳሜ ና እሑድ በ አስራ ዘጠኝ ና ሀያ ሁለት ሜትር ባንዶች ምሽቱ ሶስት ሰዓት እስከ አራት ሰዓት የሚያሰማውን የአንድ ሰዓት ዝግጅቱን እዚ ላይ ያበቃ ነገ ሰኞ ከምሽቱ ሶስት ሰዓት በመደበኛ ስርጭት መልሰን እስከምንገናኝ አቀናባሪያችን አባሪያችን ንጉሱ ታምሬ ጋር፣ የፕሮግራሙ አዘጋጅና አቅራቢዎች አዲሱ አበበ ከዚህ ከዋሽንግተን ስቱዲዮ፣ እኔም አሉላ ከበደ ወጣ ካል ቁባት የባህር ዳር መንደር ከባህር ዳር ዩናይትድ ስቴትስ ከጎጃም አይደለም ከጎጃም አይደለም እንሰናበታለን። ሁለተኛው ከተማችን ሰላም እንላለን። ተናደሩ